ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ ዘጠኝ ሁለት ሺህ ስምንት ዓመተ ምህረት ፕሮግራሙን ጀመረ። የኢትዮጵያ የሰሞኑ ትኩሳት። ለጥያቄዎ መልስ። የመሬትንም ፖሊሲ ሊቀርጡ ምን ብለው ነው ያሉት? መሬት የሕዝብና የመንግስት ነው ነው የሚሉት። እንግዲህ የቅጽ ስጥ ምንድን ነው? ህዝብ በመንግስት ይወከላል። መንግስት ደግሞ ኢህአዴግ ነው። ኢህአዴግ ደግሞ የጥቂት ሰዎች አመራር ያለበት ነው። ስለዚህ መሬትን በአጠቃላይ ኢህአዴግ ተቆጣጥሮታል፣ ወይም ትንሽ ሊቃን እጅ ነው ያለው ማለት ነው። ስለዚህ ለፈለጉት ይሰጣሉ፣ ለፈለጉት ያከራያሉ፣ የፈለጉትን ያፈናቅላሉ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው የሰማችኋቸው። ፌዴሬሽን ያለ ዲሞክራሲ ሊኖር አይችልም። ፌዴሬሽን ያለ ህግ የበላይነት ዘ ሩል ኦፍ ሎው ሳይሰፍን ሊኖር የሚችል ጉዳይ አይደለም። የፌዴሬሽን መሰረታዊ ሀሳቡ ህዝቡ በአካባቢውም ራሱን የማስተዳደሩ እና አገሪቱን ደግሞ በአጠቃላይ በጋራ አስተዳደር ፌር በሆነ ሁኔታ የማስተዳደርን መርህ የሚከተል ነው። የኦሮሞ ዲሞክራሲያዊ ግንባር አመራር አባል ዶክተር በያን አሶባ ናቸው። እኚህ ሁለቱም በምሽቱ ለጥያቄዎች መልስ ይሰጣሉ። የሙዚቃ ቃና ለዚህ ምሽት አይኖረንም፣ ይቅርታን እንጠይቃለን። በወቅቱ የኢትዮጵያ ሁኔታዎች ላይ ያተኮሩ ዝግጅቶች አሉን። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደምን አምሽታችኋል። በኢትዮጵያ ኦሮሚያ ክልል በቅርቡ የተካሄደውና ለበርካታ ተቃዋሚዎች ሞት ምክንያት የሆነው ግጭት በብርቱ እንዳሳሰባት ዩናይትድ ስቴትስ ገለጠች። የውጭ ጉዳይ ሚኒስቴር በምክትል ቃል አቀባዩ ማርክ ቶን አማካኝነት ዛሬ ቅዳሜ ይፋ ባደረገው መግለጫ የኢትዮጵያ መንግስት ሰላማዊ ተቃውሞዎችን እንዲፈቅድና ተገቢነት ያላቸውን ቅሬታዎች ደግሞ ገንቢ በሆነ ውይይት የመፍታት ዘዴን እንዲጠቀም ተቃዋሚዎችም ከአመፅ ርቀው ለውይይት ዝግጁ እንዲሆኑ አሳስቧል። ለሰላማዊ መብት መጠበቅ የሚሟገተው ሁማን ራይትስ ዎች በበኩሉ የመንግስቱ ጸጥታ ኃይሎች በቅርብ ሳምንታት ውስጥ ወደ 75 በሚሆኑ ተቃዋሚዎች ላይ ተኩሰው እንደገደሉ መረጃ ያለው መሆኑን አመልክቷል። በእነዚያ ግጭቶች ሌሎች አያሌ ተቃዋሚዎች እንደቆሰሉም ነው ሁማን ራይትስ ዎች ያስታወቀው። ለተነሳው ተቃውሞ በመንግስቱ በኩል የተወሰደው እርምጃ ለከፍተኛ ደም አፋሳሽ አደጋ እንደዳረገም የሁማን ራይትስ ዎች መግለጫ ያስጠነቅቃል። አመፁ ከተቀሰቀሰ ካለፈው ወር ጀምሮ የተገደሉት አምስት ብቻ ናቸው ይላል የኢትዮጵያ መንግስት። በሶማሊያ ዋና ከተማ ሞቃዲሾ ውስጥ የሚገኙ ፖሊሶች በሰጡት ቃል ህዝብ በብዛት በሚተላለፍበት መንገድ ላይ ዛሬ ቅዳሜ የደረሰ ፍንዳታ አያሌ ሰዎችን እንደገደለ አስታወቁ። የአይን ምስክሮች በበኩላቸው ፍንዳታው ከጠመንጃ ጋር የታጀበ መሆኑን አመልክተው ሟቾቹም ሲቪሎች እንደሆኑ ገልጠዋል። በፍንዳታው አንድ የገበያ አዳራሽ በከፊል እንደወደመም ታውቋል። በሄግ ውስጥ የሚገኘውና ወንጀለኞች የሚቀርቡበት ዓለም አቀፉ ፍርድ ቤት አይሲሲ በጦር ወንጀል የተከሰሱ ሁለት የሚሊሻ መሪዎች የተፈረደባቸውን የእስር ጊዜ እንዲፈጽሙ መልሶ ወደ ዲሞክራሲያዊት ኮንጎ ሪፐብሊክ ላካቸው። ወደ ኮንጎ ሪፐብሊክ ወህኒ የተላኩት ወንጀለኞች ጀርሜን ከታንጋና ቶማስ ሉባንጋ መሆናቸውን አይሲሲ ዛሬ ቅዳሜ ይፋ ባደረገው መግለጫ አመልክቶ አንድ የተፈረደበት ወንጀለኛ የቅጣት ዘመኑን አገሩ ላይ እንዲፈጽም ሲደረግ ይህ የመጀመሪያ እንደሆነም ራሱ አይሲሲ አመልክቷል። ወንጀለኞቹ ራሳቸውም ት ጊዜያቸውን አገራቸው ላይ ለመፈጸም እንደሚፈልጉ መናገራቸውን ፍርድ ቤቱ አክሎ ገልጧል። ይህ ሲሆንም የዓለም አቀፉን ፍርድ ቤት መስፈርት የሚያሟላ ተገቢ ክትትልና ቁጥጥር እንደሚደረግ ታውቋል። ወደ ታወከችው ቡሩንዲ የሰላም አስከባሪ ወታደሮችን ለመላክ የወሰነው የአፍሪቃ ህብረት መንግስቱ የሰላም ጠባቂዎቹን እስኪቀበል የአራት ጊዜ የአራት ቀን የጊዜ ገደብ እንደሰጠ ታውቋል። የአፍሪካ ህብረት የሰላምና የደህንነት ምክር ቤት ትናንት አርብ ማምሻው ላይ እንዳስታወቀው ፖሊሶች ጭምር ያሉባቸው አምስት ሺህ የሰላም አስከባሪዎች ናቸው የሚሰማሩት። የጊዜ ገደባቸውም ለጊዜው ስድስት ወር ነው። እስካሁን በተሰጠው ከፊል ቆጠራ መሰረት ሩዋንዳውያን ሕገ መንግሥቱን ለመለወጥና የፕሬዚደንት ፖል ካጋሜን የስልጣን ዘመን ለማራዘም የሚያስችል ድምፅ እየሰጡ መሆናቸውን የሩዋንዳው አስመራጭ ኮሚሽን ኃላፊ ተናገሩ። ትናንት አርብ የተሰጠው ውሳኔ ህዝብ የፕሬዚደንት የስልጣን ዘመን ከሰባት ወደ አምስት ዝቅ ለማድረግ የሚጠይቅ ማሻሻያ መሆኑ ታውቋል። ለአስር የኢራቅ ጸጥታ ኃይሎች ሞት ምክንያት የሆነው የአሜሪካ የአየር ጥቃት ከሁለቱም ወገኖች በተፈጸመ ስህተት መሆኑን የዩናይትድ ስቴትሱ መከላከያ ሚኒስትር አሽ ካርተር አስታወቁ። ከአንድ የዩናይትድ ስቴትስ ጦር አውሮፕላን የተተኮሰ ሚሳይል ማዕከላዊ ኢራቅ አቅራቢያ በምትገኘውና ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ይዞታ ስር ባለችው ፋሉጃ ውስጥ የሚገኙ የኢራቅ የደህንነት ኃይሎችን እንዳጠቃ መከላከያ ሚኒስትሩ ካርተር ተናግረዋል። የኢራቅ መከላከያ ሚኒስቴርም ትናንት አርብ የደረሰው ይኸው ጥቃት አስር ወታደሮችን እንደገደለ አረጋግጧል። በመጨረሻም ዩናይትድ ስቴትስ በዚህ ወር መግቢያ ገደማ በሰው ሰራሽ ደሴቶች ላይ ቢ52 አውሮፕላኖችን በማብረር ወታደራዊ ትንኮሳ ፈጽማለች ስትል ቻይና ከሰሰች። አዲሱ አበበ ነኝ። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሕርት በ22 ሜትር ባንድ በ13865 ኪሎ ሕርት በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሕርት እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሃያ ዘጠኝ ሁለት ሺህ ስምንት ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም እኛ አናወራ። በመሰረቱ በራሳቸው ልሳን በጠቅላይ ሚኒስትሩ በአቶ መለስ ዜናዊ በኋላም በአቶ ደመቀ መኮንን ይህ የሱዳን የጠየቀው መሬት የሱዳኖች ነውና መሰጠት አለበት ያሉበት ሁኔታ አለ። አቶ አዳነ አጣና ይባላሉ። የኢትዮ ሱዳን ድንበር ጉዳዮች ኮሚቴ አባል ናቸው። በድንበሩ ዙሪያ ጥናት ካደረጉ ሌላ ኢትዮጵያዊ ምሁር ጋር በዚህ ምሽት ይቀርባሉ። ተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶች ሚሆን በሀገር ውስጥ ህግጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ ያስብልም። የህግ አስተማሪና ተመራማሪው አቶ ጸጋይ ረጋሳ ሐራርሳ ከቪኦኤ ጋር ካደረጉት ቃለ ምልልስ እየተቀነጨበ ነው የሰማችሁት። ዝግጅት አለን ለጥያቄዎ መልስ ቋንቋን ባህልና ማንነትን መሰረት ባደረገው የኢትዮጵያ የብሔር ብሔረሰቦች ፌዴራላዊ አስተዳደር ዙሪያ የተላኩልንን ጥያቄዎች ነው በዛሬው የጥያቄው መልስ ዝግጅት የምናስተናግደው። አድማጮቻችን ሕገ መንግሥቱን እንደገና ለመመልከት በሥራ ላይ መዋሉን ለመመርመር መንደርደሪያ የሆኑ ጥያቄዎች ልከውልናል። የአድማጮችን ጥያቄ የሚመልሱልን ከአዲስ አበባ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነትና ዩናይትድ ስቴትስ የሚገኙት የኦሮሞ ዴሞክራሲያዊ ግንባር የሥራ አስፈጻሚ ኮሚቴ አባል ዶክተር በያና ሶባ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። የፕሮግራሙ የመጀመሪያ ክፍል በትናንትናው ምሽት ቀርቧል። ተከታዩን ክፍል ትዝታ የቀረቡትንና በእንጥልጥል ያሳደርናቸውን ጥያቄዎች አስታውሳ ትጀምራለች። ፕሮግራም አዘጋጆች ጥያቄ ለማቅረብ ነው። የአዲስ አበባ ማስተር ፕላን የዛሬ ሁለት ዓመት ሕዝብ ሳይወያይበት እንዲሰድ ከተደረገ በኋላ ሰላማዊ ሰልፍ መምተቃውን ባነገቡ የዩኒቨርሲቲና የኦሮሚያ ህዝብ አሰቃቂ ግድያ እንግልትና የታሰሩ ተማሪዎች እንደነበሩ ይታወሳል። ምርጫ ሁለት ሰባት በመቃረቡ ያን ፕላን ለጊዜው እንዲቆይ ከተደረገ በኋላ ዳግም ከምርጫ በኋላ አሁን የህዝቡ ሳይወያይበት እንዲተገበር መንግስት ላይ ታች እያለ ባለበት ሁኔታ አሁን ጥሩ በወል ያልታወቁ ሰዎችን እየተገደሉ ናቸው። ይህን ጥያቄ አሁን ህዝቡ በመንግስት ላይ አምኔታ ባጣበት ሁኔታ መሬቱ ለመንግስት አሳልፎ ሊሰጥ ማሰቡ የዋህነት ነው። አሁን መንግስት የራሱ ከፍተኛ አመራር ኪራይ ሰብሳቢነት ወይም ከተያያግን ቁርጠኛ ባልሆነበት ሰዓት ለህዝቡ ማስተር ፕላኑ አተገባበር ላይ ሊያሳምን ይችላል ወይ ነው የእኔ ጥያቄ። ተስፋ ሀዱሽ ነኝ ከኮሎራዶ። አቶ ይልቃል ይህንን ጥያቄ እንዲመልሱልኝ ቅድሚያ እሰጣለሁ። በአዲስ አበባ ማስተር ፕላን ብቻ ሳይሆን በአገሪቱ ዙሪያ ባሉ ለባለሀብቶች የሚከፋፈሉ ህዝቡ ደግሞ የሚቃወማቸው በአጋጣሚ የተፈናቀለባቸው ሁኔታዎች አሉ። ለምሳሌ የዋልድባ የስኳር ልማት ፕሮጀክት የደቡብ ኦሞ የስኳር ልማት ፕሮጀክት፣ የአፋር ክልል የስኳር ልማት ፕሮጀክት፣ የጋምቤላ መሬት የሱዳንና የኢትዮጵያን ድንበር እየተመለከተው ይሄ ሁሉ አለና ኢንቨስትመንት ተከትሎ ህዝብ ንብረቴ ነው የሚላቸውን መሬቶች ወስዶ ለባለ ሀብቶች መስጠት ዙሪያ ጥያቄው ካቀረቡት ጥያቄ ጋር አያይዘው ቢመልሱልኝ። እንግዲህ ይሄ መጀመሪያ አስተሳሰቡ ችግር ያለበት ምንድን ነው ይሄ ኢህአዴግ የሚባለው ድርጅት በመሰረታዊ አስተሳሰቡ አብዮታዊ ድርጅት ነኝ ብሎ ይነሳል ይሄውም አብዮታዊነቱ ደግሞ ጥንክር ያለ ማዕከላዊነት ኑሮት በትንሽ ሰዎች ቁጥጥር ስር ያለ ድርጅት ነው ለስሙ ህዝባዊነት የሚባለው ከኮሚኒስት የወረሱት ቃል እንጂ በሌላ አነጋገር ጥቂት ሰዎች የሀገርን ጉዳይ ተቆጣጥረው ሁሉን ነገር የሚወስኑበት አይነት አስተሳሰብ ያላቸው ሰዎች ናቸው እና የመሬትንም ፖሊሲ ሲቀርጹ ምን ብለው ነው ያሉት መሬት የህዝብና የመንግስት ነው ነው የሚሉት እንግዲህ የቅጽ ስጥ ምንድን ነው ህዝብ በመንግስት ይወከላል። መንግስት ደግሞ ኢህአዴግ ነው። ኢህአዴግ ደግሞ የጥቂት ሰዎች አመራር ያለበት ነው። ስለዚህ መሬትን በአጠቃላይ ኢህአዴግ ተቆጣጥሮታል ወይም ትንሽ ሊሂቃን እጅ ነው ያለው ማለት ነው። ስለዚህ ለፈለጉት ይሰጣሉ፣ ለፈለጉት ያከራያሉ፣ የፈለጉትን ያፈናቅላሉ። በአጠቃላይ ህዝብ የሀገሩና የስልጣን ባለቤት አይደለም፣ በዘዴ ከህዝብ ላይ ተነስቶ ተወስዶበታል እና ኢህአዴግ ከመጣ ጊዜ ጀምሮ አዲስ ነገር አልፈጠረም ወይም አዲስ ሀብት ወደ ኢኮኖሚው አላስገባም። የሚያደርገው ነገር ከቅድመያት ጀምሮ በአንድ ጉድጓድ እየተቀበሩ ኢትዮጵያውያን በአራቱም አቅጣጫ ያሉ ሃይማኖት ሳይለያቸው፣ ቋንቋ ሳይለያቸው፣ ባህል ሳይለያቸው የውጭ ጠላት በመጣ ቁጥር ይህችኑ መሬት ለመቆጣጠር ነው እስከዛሬ ድረስ ያደርጉት። አሁን ግን ከባላባቱ ቀምቶ የኢህአዴግ ጭፈኛ አድርጎ ህዝብን እያፈናቀለ ነው ያለው እና በዚህ ጊዜ ውስጥ ሁሉ ደግሞ እነዚህ ታላላቅ ፕሮጀክቶች በብዛት በሌላ ሀገር ስለሆነ ኮንትራት የሚያዙት ኪክባክ ያገኛሉ ባለስልጣኖች እና ያንን ለማድረግ ለተንዛዛ ፕሮግራሲያቸውም ገንዘብ የሚያገኙት መሬት ሽጠው ነው። ሙሰኛ ባለስልጣናቸውን የሚጠቅሙት እነሱ በዛው መንገድ ነው። ስለዚህ መሬት የሁሉ ነገር መሰረት ስለሆነ የኢትዮጵያ ገበሬ አሁን ድሮ የኢትዮጵያ ወጣቶች በነ ዶክተር በያን ጊዜ ያሉት ነገር መሬት ላራሹ፣ አሁንም ተቀይሮ እንደገና መሬት ለኢትዮጵያ ህዝብ የሚለው መፈክር አዲሱ ነው መጥቷል። በመሰረቱ ይሄ ሀሳብ ዶክተር በያን እንዳሉት ዋናው ጊዜያዊ ኢሚዲየት ኮዝ ወይም ገፊ ኃይል ቢሆንም በመሰረቱ ግን ኢትዮጵያ ውስጥ የመሬት ጥያቄ በህዝቡ ውስጥ እስከ ዛሬ ድረስ የአዲስ አበባ መሀል ሁሉ እየተፈናቀለ እንደዚሁም በኦሮሚያ አካባቢ ያሉ አዲስ አበባ ዙሪያ ያሉ ገበሬዎችም ይሁን በተለያየም ቦታ ቅድም በጠቀሻቸው ሁሉ የሚደረገው ለጥቂት የኢኮኖሚውና ፖለቲካውን ለተቆጣጠሩ ኃይሎች የስልጣን ማራዘሚያ ና እነሱ መጥበቀም ለሚጠቅሙት ሁሉ የኢትዮጵያን ሕዝብ የሀገሩ ጭፈኛ አድርገው ራሳቸውን እየጠቀሙ ያሉበት ስርአት ነው እና ይሄ ነገር እስካልተስተካከለ ና ስልጣን የሕዝብ ካልሆነ እንደሚቀጥል ምንም ጥያቄ የለውም። አመሰግናለሁ። ለዶክተር በያና ሶባ ነው የሚቀጥለውን የአድማጭ ጥያቄ የማቀርበው። እንደው ለመንደርደሪያ የማቀርብላቸው ጥያቄ ምንድን ነው የዚህ ሁሉ ግጭት ለምሳሌ አሁን ሰሞኑን በቅማንትና በአማራ መካከል ጎንደር ውስጥ የሚካሄደውም የኦሮሚያ ተማሪዎችን ወይንም ገበሬዎችን ተቃውሞ ያስነሳውም ቋንቋና ማንነት ላይ የተመሰረተ አከላለል ነው ብሎ የሚተቹ ሰዎች አሉ። ይህን የሚሉት ከዛሬ ሀያ አራት አመት በፊት የኦሮሞ ነጻነት ግንባር የተሳተፈበት ቲፒኤልፍ ህዝባዊ ሀርነት ትግራይ ቻርተሩን የመሰረቱት ለጊዜው በሚያደራድር በሚያስማማ ነው እንጂ የዚህን ፖሊሲ አተገባበር አርቀው አላዩትም የሚሉ አሉ። ምናልባት እንደነ አቶ ይልቃል ጌትነት ያሉ በግል መብት ላይ የተመረኮዘ ህግ ይኑር በሀገር ውስጥ በባህል በቋንቋ ሳይሆን የሚሉ ደግሞ ቀድሞውኑ እንዲህ አይነቱ ቋንቋን ወይንም ባህልን መሰረት ያደረገ ህግ መደንገግ አልነበረበትም ህገ መንግስቱ ላይ የሚሉ አሉ። ያንን አስተሳሰብ የሚከተል ጥያቄ ያለኝና ላሰማዎት። እሺ፣ እየው ከበደ ከካሊገሪ ካናዳ ነው ደውለው። ጥያቄ ለመጠየቅ እድል በማግኘቴ ደስተኛ ነኝ። እኔ ቋንቋን መሰረት ያደረገ ፌዴራሊዝም የምመለከተው አንደኛ፣ ህዋት በረሃ በነበረበት ጊዜ ግሬተር ትግራይ ወይም ታላቋን ትግራይን ለመመስረት በነበራቸው ህልም መሰረት ምቹ ሁኔታን ለመፍጠር የተደረገ አካሄድ ነው ብዬ ነው የምቀበለው። ምክንያቱም ከጎንደር አካባቢ የሄዱትን መሬቶች ስንመለከት፣ ከወሎ አካባቢ የሄዱትን መሬቶች ስንመለከት ለዚህ አመቺ ሁኔታን ለመፍጠር የተደረገ እንጂ በእውነቱ ለኢትዮጵያ ዘላቂ መፍትሔ ያመጣል ተብሎ እየታሰበ አይደለም። በኃይለሥላሴ ዘመነ መንግስትም ቢሆን በደርግ ዘመነ መንግስትም ቢሆን በማንኛውም ቋንቋ ላይ እገዳ የተጣለ የለም። ማንኛውም ድሃውም ሀብታሙም የሚጠቀምበት መሳሪያ እንደሆነ ይታወቃል። ስለዚህ ቋንቋን መሰረት ያደረገ ፌዴራሊዝም በኢትዮጵያ ይሰራል ተብሎ አይገመትም። በእኔ እምነት አሁንም የምናየው ይህንን ነው። ችግሮቹ እየተባባሱ ህዝብን ከህዝብ እያጋጩ ደም መፋሰስን እያስከተሉ ነው ያሉት እንጂ ውጤት ያመጣል ተብሎ የሚጠበቅ አይደለም። በእናንተ አመለካከት ለየት ያለ ሀሳብ ካላችሁ ለመቀበል ዝግጁ ነው እንግዲህ ለየት ያለ ሀሳብ ካላችሁ ለመቀበል ዝግጁ ነኝ ብለዋል። አተገባበሩ ላይ ችግር አለ ወይ? ይሠራል ብለው ያምናሉ ወይ? ዶክተር በያና ሶባ፣ ይሄ ትልቅና መሰረታዊ ጥያቄና፣ ከፍተኛ ውይይት፣ ሁሉ አቀፍ ውይይት የሚፈልግ ጥያቄ ነው። በመሰረቱ ላለው ችግር መንስኤው አገሪቷን አሁን በተዋቀረችበት ሁኔታ በብሔሮች ላይ በባህል በቋንቋ በታሪክ ላይ በተመሰረተ ሁኔታ ፌዴሬሽንን ማዋቀሩ አይደለም። በእኔ አመለካከት ያለው ችግር መሰረቱ የሚወራው በሕገ መንግስቱ የተጻፈው ፌዴሬሽን በተግባር አለመዋሉ ነው። ይሄ የግልና የጋራ መብቶች የማይነጣጠሉ ናቸው። በዓለም አቀፍ የሰብአዊ መብቶች ድንጋጌዎች ኢንዲቪዚብል ይባላሉ። ሰብአዊ መብቶች ናቸው የማይከፋፈሉ ሰብአዊ መብቶች ናቸው። በእኔ አመለካከት ራስን የማስተዳደር መላውን ኢትዮጵያን ደግሞ በጋራ የማስተዳደር ስርዓት የህዝቦች የብሔሮች ዴሞክራሲያዊ ፌዴሬሽን እጦቱና አለመኖሩ ነው ቅራኔው እንጂ አገርሳ በዛ መልክ መዋቆራ አልመሰለኝም። ችግሩ እሱ አይደለም። ችግሩ ምንድን ነው? የቲፒኤልኤፍ አመራር በፌዴሬሽኑም አላምነም አያምንምም፣ ግን ይሄንን በፌዴሬሽን አገርሳ የምትተዳደረው ብሎ አውጇል። ህግ አወጥቷል። ፌዴሬሽን ያለ ዲሞክራሲ ሊኖር አይችልም። ፌዴሬሽን ያለ ህግ የበላይነት ዘ ሩል ኦፍ ሎው ሳይሰፍን ሊኖር የሚችል ጉዳይ አይደለም። የፌዴሬሽን መሰረታዊ ሀሳቡ ህዝቡ በአካባቢውም ራሱን የማስተዳደሩና አገሪቱን ደግሞ በአጠቃላይ በጋራ አስተዳደር ፌር በሆነ ሁኔታ የማስተዳደርን መርህ የሚከተል ነው ሰልፍ ሩል ኤን ሼርድ ሩል የሚባለውን የዚህ አለመኖር ነው እንጂ ችግሩ ይሄ መሆኑ አይመስለኝም። በህዝቦች መካከል የሚደረገው ግጭት በመሰረቱ የቲፒኤልኤፍ መንግስት የሚገለገልበት የከፋፍለህ ግዛው የከፋፍለህ ጨቁነው ነው የከፋፍለህ በዝብዘው ፖሊሲ እንደሆነ ነው እንጂ የፌዴሬሽን መምጣቱ አይደለም። ፌዴሬሽን አለመምጣቱ ነው ችግሩ። ፌዴሬሽን ኢትዮጵያ ውስጥ የለም። የለም ያለው ቅድም አቶ ይልቃል እንዳሉት በጣም የተማከለ የቲፒኤልኤፍ አምባገነናዊ አሁን እንደውም ፋሽስታዊ አገዛዝ ነው ያለው። የችግሮች ሁሉ መንስኤ ይሄ ይመስለኛል። ቅድም ወዳጌ ጠያቂው ዮብ እንዳለው በቋንቋ ላይ ግራ ስረገ የሚባለው በታሪካችን ይሄ ሐሰት ነው። ህዝቦች በቋንቋቸው መዳኘት በአፍ መፍቻ ቋንቋቸው እንዲማሩ እድል አልነበረም። ይሄ አሁን በመሰረቱ ተግባራዊ መሆኑ የህዝበው ጥያቄ ነው፣ ትክክለኛ አቅጣጫ ነው እንግዲህ ወዴት እንዲህ እንደሚለው የጋራና የግል መብቶች፣ የስ የግል መብት ሳይኖር የጋራ መብት አይኖርም። የጋራ መብትን ደግሞ ክዶ በግል መብት ብቻ ይሄ መፍትሄ ያገኛል የሚለውም በእኛ አገር ተጨባጭ ሁኔታ የሚያስኬድ አይደለም። እነኝህን ሁሉ ማስታረቅና ዴሞክራሲን በማሰን መሄድ ይቻላል ባይነኝ አመሰግናለሁ ዶክተር በያና ሶባ። በጣም ብዙ ጊዜ የኢትዮጵያ ችግር ምንጭ ቲፒኤልኤፍ ወይንም ህወሀት ነው ይባላል። በዙሪያው ያከማቻቸው ድርጅቶች አሉ። ለምሳሌ አሁን ለኦሮሞ ልጆች እንደዚህ መቀጠፍ የኦሮሞ ህዝብ ዲሞክራሲያዊ ግንባር ኦፒዲኦ ተጠያቂነት የለባቸውም ወይ? መሬት የሚቸበቸበው በተለይም በአባላትና ካድሬዎች እንደሆነ ነው የሚነገረው ና ህወሀት ብቻውን የሚያስተዳድር አይመስለኝም። አጋዥነትም ያለው ይመስለኛል። ቲፒኤልፍን የመጀመሪያ ተጠያቂ የምናደርገው ለምንድን ነው የሚለው መሰረት አለው። እነኚህ በቲፒኤልፍ ዙሪያ የተደራጁ ወይም ቲፒኤልፍ ያደራጃቸው ድርጅቶች እውነተኛው ስልጣን የላቸውም። በእርግጥ አጋዥ ናቸው፣ የወንጀሉ ተባባሪ ናቸው፣ ትእዛዝ ፈጻሚዎች ናቸው ግን የፖሊሲ አመንጪ አይደሉም። ለምሳሌ የኦፊዲዮን አመሰራር ታሪኩን ስናይ ቲፒኤልኤፍ ኦሮሞን ሊገዛበት ያዘጋጀው ድርጅት ነው። ስልጣንን የተቆጣጠረው ቲፒኤልኤፍ መሆኑን ለማሳየት ነው። ዘጠና አንድ እንደ አውሮፓ አቆጣጠር ጀምሮ የኢትዮጵያን የመንግስት ስልጣን የተቆጣጠረው ትውሀት ነው። ቲፒኤልኤፍ ነው። ሌሎቹ አጋሮች ናቸው። ብይ ብለን ነው ለመለየት የምን ሞክረው። እነህ ተጠያቂ አይደሉም፣ ሞላልሽ ተጠያቂ ናቸው። ወደ አቶ ይልቃል ጌትነት ልለፍ። አያይዘው ቀደም ያለውን ጥያቄ ቋንቋ ላይ የተመሰረተው አከላለል ችግር አለው ነው የሚሉትና፣ ዶክተር በያና ሶባ ደግሞ አይ ህጉ አይደለም ችግሩ አተገባበሩ ነው የሚሉት። እዚህ ላይ የኢህአዴግ ህገ መንግስት በመሰረቱ እርስ በርሶ የሚጠራረስና የተምታታበት ነው። እኛ ይሄንን ነገር በመሰረቱ የቡድን መብት የለም ብሎ ሰማያዊ ፓርቲ አያምንም። ነገር ግን የግለሰቦች መብት ከተከበረ የቡድኖችን መብት አብሮ ይከበራል ነው። የእኔ የሊቃል መብት ከተከበረ እኔ ውስጥ ባህሌም አለ እምነቴም አለ ሙያዬም አለ የምናገረው ቋንቋ አቋም አለ። የኔ መብት ያልሆነ መብት የለም። ስለዚህ የግለሰቡ መብት ሲከበር በሂደት የቡድኑ መብት ይከበራል ነው እንጂ የቡድን መብት ወይም ዜጎች የጋራ መብቶች የላቸውም ማለት አይደለም። በዚህም ምክንያት ሰማያዊ የሙስሊም ወንድሞቻችን የጋራ መብታቸው፣ የማምለክ መብታቸው ሲጣስ በተደጋጋሚ ጮህናል። እንደዚሁም በኦሮሚያ አካባቢ ያሉ ወጣቶች አምና ሁሉ ሲጮሁ እንደዚሁ በተደጋጋሚ ማስተር ፕላኑን በተመለከተ ጮሆናል፣ ተናግረናል። የአማርኛ ተናጋሪዎች በየቦታው ሲፈናቀሉ ሁሉ እንደዚሁ ሲም ጮሁ ነበር እና የቡድን መብቶች መኖራቸውን እንቀበላለን፣ መከበር ማለ ብለን እናምናለን። ነገር ግን አሁን በኢትዮጵያ የፌዴራል ስርዓት የስልጣን ባለቤት ማን ነው ብለሽ ያልሽ እንደው ብሔሮች ብሔረሰቦችና ህዝቦች ናቸው ነው። ዜጎች ስልጣን የላቸውም ማለት ነው። ግን መሬታቸው የሚፈናቀል እያንዳንዱ ዜጋና እያንዳንዱ ገበሬ ነው ይሄ ራሱ ዜግነት ሳይኖር መጀመሪያ ኢንዲቪዥል የሆነው ሂውማን ቢይንግ መችም ሰውነት ሳይኖር ብሔርነት ብሔረሰብነት ሕዝብነት ሊኖር ስለማይችል በራሱ የተምታታና ለጭቆና እንዲመች ተደርጎ የተደረገ ነው ነው እንጂ የሕብረት ሥርዓትን ወይም ፌዴራል አስተዳደርን ሰማያዊ ፓርቲም ይቀበላል። እንዲሁም ደግሞ ዜጎች አካባቢያቸውን ማስተዳደራቸው የሕብረት ሥርዓቱም ሲዋቀር ባሕልን ቋንቋን የሕዝብ ስነ ስነ ምህዳርን የመሳሰሉትን አድርጎ መሆኑ አስተዳደርም ደግሞ ለህዝብ መቅረቡና የህብረት መንግስት መኖሩን ሰማያዊ ፓርቲም ይቀበላል። የሚናገሩትንምና የሚሰሩበትንም ቋንቋ ክልሎች ራሳቸው እንዲመርጡ ይፈቅዳል። ከአንድም በላይ ብሔራዊ ቋንቋ እንዲኖርም በሀገራችን እና እንድንበለጽግ ቋንቋዎቹ፣ ባህሎቹ፣ እምነቶቹ፣ እውቀትም ችሎታም መስተጋበርም ይዘው ስለሚመጡ እነዚህ ነገሮች መኖራቸውም ም የፌዴራል ስርዓት አወቃቀር እነዚህን ነገሮች ሁሉ ግምት ውስጥ ያስገባል። ነገር ግን ዶክተር በያንም እንዳሉት አሁን በኢትዮጵያ ውስጥ የፌዴራል ስርዓት ማጭበርበሪያ እንጂ የለም። መጀመሪያውን አብዮታዊና ማዕከላዊ መንግስት ባለበት ውስጥ ከዲሞክራሲ የተከለከለ አብዮታዊ ስርዓት የፌዴራል ስርዓትን ወይም የህብረት መንግስትን እና ስልጣን ወደ ህዝብ የማውረድና የመከፋፈል ስርዓት አይፈቅድም። በዚህ ውስጥ ባለ ቅራኔ ውስጥ ነው እንግዲህ ችግሮች ሁሉ የሚፈጠሩት እና ኢህአዴግም ደግሞ ልክ ጣሊያኖች ጣሊያኖች እንዳደረጉት አንድ ዘ ፓወር ባለር የሚል አንድ ጣሊያናዊ የጻፈውን መጽሐፍ አንብቤ ያለው አሁን ያለው የኢህአዴግ ካርታ ከዛ ጣሊያን ከፋፍለ ግዛው የሚለውን ሲጠቀምበት ከነበረው ምንም አይለይም። በልዩነት ላይ ተመስርቶ ዜጎችን እርስ በርስ እያጋጨ እሱ ሸምጋይም አንዳንዴም አጋጭ ሆኖ ስልጣኑን ለማራዘም የተፈጠረ ነገር ነው። በመሰረቱ ግን መንግስት የሆነ አንድ ኃላፊነት ያለው አብሮነትን የሚያዳብር የጋራ ባህሎችን የሚያበለጽግ ልዩነትንም የሚያከብር በህዝብ መካከል መተማመንን የሚፈጥር እንጂ ቁርሾን እያነሳ ቁስል እያሻሸ የሚከፋፍልና የሚያጋጭ መሆን የለበትም እና ከኢህአዲግ ጠባይም የመነጨ ነው። ሁለተኛ ደግሞ ህገ መንግስት የተባለውም ራሱ ግልጽነት የሚጎለው ነገር ስለሆነ፣ እነዚህ ሁለት ዘዴዎች የማጭበርበር እና የማታለል እንጂ የህብረት ስርአት ከልብ ቢኖር ተፈላጊና ዘመናዊ ማስተዳደር ነው። ትክክልም ብለን እንቀበለዋለን። እሺ፣ አመሰግናለሁ። ወደ ሌ አቤት። ህገ መንግስት ሲባል እስከ ዛሬ ድረስ የኢትዮጵያ ህዝቦች በነጻ ወኪሎቻቸውን መርጠው ሁሉን ህዝብ የሚገዛ ይሄ ነው የሚያገናኘን፣ ይሄ ነው አንድነታችን መሰረት ብሎ የሠራው ህገ መንግስት የለም። የአሁኑ ህገ መንግስት ወያኔ በራሱ ፍላጎት የሰራው ህገ መንግስት ነው እና የኢትዮጵያ ህገ መንግስት ማለትም በጣም አስቸጋሪ ነው። ሌላው አቶ ይልቃል ያለው የግለሰብ መብትና የብዙሀን መብት፣ እኔም ያለ ግለሰብ መብት መከበር የብዙሀን መብት መከበር አለ ብዬ አላምንም። እነኚህ መብቶች የማይከፋፈሉ ናቸው ብዬ ነው ማምነው እንግባባለን። ይሄ የስልጣን ባለቤት ብሔረሰቦች ናቸው። የትኛው ብሔረሰብ ነው ስልጣን ባለቤት የሆነው? ዛሬ ኦሮሞ በሀገሩ የስልጣን ባለቤት ቢሆን ኖሮ ዛሬ መሬት አይሸጥም፣ ገበሬዎቹ ያፈናቀሉም ብሎ ተማሪ ሲነሳ አይገድልም ነበረ። ይሄ ቅድም አቶ ሊቃ እንዳለው ብሔሮች የስልጣን የሆሮች ብሔረሰቦች እንዳልሆኑ ሲምፕሊ ፈፋ በተግባር ግን ያልታየ ነው። ዛሬ ስልጣን የቲፒልፍ ነው። ቅድም የተነሳው የመሬት ለራሱ ጉዳይ አሁንም ያልተመሰል ጥያቄ ነው። ዛሬ የመሬት ባለቤት ህዝብ አይደለም ዛሬ የመሬት ባለቤት የቲፒኤልኤፍ መንግስት ቲፒኤልኤፍ ነው። በመሬት የሚያዙ የሚሸነሽኑ፣ የሚቸረችሩ፣ ሲፈልጉ በሊዝ የሚሰጡ ሲፈልጉ ገበሬ ከመሬታቸው የሚነቅሉ የሚያፈናቅሉ ስልጣን የያዙ ሀይሎች ናቸው። መሬት ዛሬም የኢትዮጵያ ህዝብ አይደለም። አሁን የሚያልተምስ ጥያቄ ነው የሚለውን ነው ለማካከል የፈለኩት። አመሰግናለሁ። እሺ፣ አመሰግናለሁ ዶክተር በያና ሶባ። እስቲ እዚሁ ቋንቋን ወይም ባህልን መሰረት ያደረገው የፌደራል ፖሊሲ አወቃቀር ላይ እንቆይና ብዙዎች እንደሚሉት ታሪክን የህዝብን አብሮነት ያላገናዘበ ነው። ለምሳሌ በክልሎች መካከል ያለው ድንበር ጥቁርና ነጭ ወይም ቀጥተኛ መስመር ሳይሆን አንዱ ሌላውን ሲገፋ፣ ህዝቡ ሲጋባ፣ አንዱ የሌላውን ባህል ሲወርስ የኖረ ነው እና ለዚህ ነው ለአተገባበሩም ችግር የተፈጠረው የሚሉ አሉ። በምሳሌነት የሚጠቀሰውም ደግሞ የቅማንትና የአማራ ጉዳይ ነው። በጎንደር ላሰማችሁ የአድማጭን ጥያቄ ሰላም ቢሆን ሰላም ስል እንደምናላችሁ ሰሞኑን በአማራና በቅማንት ብሄረሰቦች በተደረገ ግጭት ብዙ ሰው ጠፍቷል ንብረት ወድሟል ስለዚህ አሁን በጥያቄው መርስ ላቀረባችሁ እንግ አንድ ነገር መጠየቅ ምፈልገው ምንድን ነው መፍትሄው አሁን ሰዎች በራሱ በየቦታው ተዋለው ተዛምደው ተከባብረ የሚኖሩ ሰዎች ናቸው ቦታ ይረጋገጥልን የቦታ መካለል ስራ ይሰራል እየተባለ ነው ይሄ ስለዚህ ቦታው የሚከለለው ከይዘ ወደየት ነው ህዝቡ ራሱ በባህልም በጋብቻ በአመቻ ተዛምዶ የሚኖር ህዝብ ነው ያለው እና የባሰ መጨራረስ አይሆንም ወይ? ባለበት በየቦታው ተከባብሮ የሃይማኖት አባቶች የሀገር ሽማግሌዎች ምክር እየሰጡ እንደዚህ አይነት ነገር እንዳይሰራ ህዝቡን ቢመክሩና ልጆቻቸው ቢመክሩ አይሻልም ወይ? እና በእውነቱ አሁንም ራሱ የባሰ እልቂት ነው ቦታ ላይ በየሰራ ቦታቸው ከሌላ የሚባለው ነገር በጣም አስቸጋሪ ነው የሚሆኑና ይሄን ነገር ቢያብራሩልኝ ነው የምፈልገው። አመሰግናለሁ። አሁን ለምሳሌ ብሔር ከተባለ እኮ ዘርን ብቻ መሰረት ያደረገ ነገር አይደለም በራሱ ትርጓሚውም እንደው በስታሊንም ቢኬድ እና በስነ ልቦና፣ በአስተሳሰብ፣ በአመለካከት፣ በህዝብ አሰፋፈር እና በጂኦግራፊ ሁሉ ግምት ውስጥ የሚገባ ነው። አሁንም አድማጫችን እንዳሉት የቅማንት ህዝብ እና የጎንደር ህዝብ አማርኛ ተናጋሪው በሚኖሩበት ጊዜ ልዩነታቸውን እንኳን በማያውቁበት ሁኔታ ተደብላልቀው የኖሩ ናቸው። አንድ አይነት ቋንቋ ይናገራሉ፣ ሃይማኖታቸው ተቀራራቢ ነው፣ በአንድ አይነት ስነ ምህዳር አካባቢ ይኖራሉ። ስለዚህ እነዚህን ሰዎች መለየት ተንኮል ካልሆነ በስተቀር ሌላ ምንም ነገር ልለው አልችልም። የኢህአዴግ የከፋፍለህ ግዛው ፖሊሲ መሆኑን በትክክል ያሳያል። ነገር ግን እዛ ውስጥ እየኖሩ ቅማንት የተለየ ላዳብረው የሚችለው አሁን ከምኖርበት ስነ ልቦና የተለየ ባህልም፣ ቋንቋም፣ እምነትም አለኝ ካለ እነዛን ነገሮች እንዲያዳብር መብቱ እንዲሰጠው የተዘጋ የነበረና የተጨቆነ ካለ አሁን ያ መብት እንዲከበር ማድረግ እንጂ የተለያያችሁና ባድናችሁ ብሎ እንደዚሁ እንደተናገርሽው ቀጭን መስመር ማስመሩ ክፋት ያለበት ኃላፊነትም የጎደለው ነገር ነው እና ያም ነው አሁን ድሀም በመሆናችን የንቃተ ሌና ልዩነት በመኖሩ ይህም ደግሞ ከጥቅምና ከስልጣን ጋር ተያይዞ የሚመጣውን ነገር እዛ አካባቢ ተወላጅ ሊቅ ነኝ የሚለው በሀገር ደረጃ ውሎ አድሮ ትልቅ ጠባሳ የሚጥል ነገር እያመጡ ስለሆነ ለዚህም ነው ኢህአዴግን ኃላፊነት የጎደለው እና ለአጭር ጊዜ የስልጣን ብሎ አገሪቷ የተሰራችበት ና የህዝቦች ስነ ልቦና ሁሉ እየበጣጠሰ ነው ብለን የምንወቅሰው እና የኢህአዴግ አያያዝ ችግር መሆኑን ይሄ በግልጽ በአካል ያጋጠመን ምሳሌ ነው ማለት ይቻላል። ዶክተር በያና ሶባ ከጥቅምና ከስልጣን ጋራ ክልላዊ አስተዳደርን አይተው እስቲ ይተችበት። እርግጥ እርሶ ጠንካራ ማዕከል ይዞ ህወሓት የሚገዛ ነው ነው የሚሉት ነገር ግን ወጣም ወረደ ይሄን ስልጣን የሚጠይቁ ኃይሎች ጥቅምም እንዳለው በመረዳት ነውና በዛ ዙሪያ ሀሳቡን ቢሰጡን። ህዝቦች ራሳቸውን ማስተዳደር ከፈለጉ አንድ ቋንቋ የሚናገሩ ህዝቦች፣ አንድ ባህል ያላቸው ህዝቦች አንድንን ብሎ የሚያምኑ የታሪክ ስነ ልቦና ያላቸው ህዝቦች ራሳችንን እናስተዳድር ካሉ ተቃውሞ ሊቀርበት የማይገባ የመብት ጥያቄ ነው። የቅማንትና የአማራው ጉዳይ እኔ በዚህ ጉዳይ ላይ ብዙ ኢንፎርሜሽን የለኝም። ጎንደር ሲባል እንደ ጎንደር ነበር ማቀው እኔ ሰማ የነበረው እንዲያውም የጎንደርን ህዝብ አማራን የማዳከም ፕላን አለው የቲፒኤልኤፍ መንግስት መሬቱ በመውሰድ በመከፋፈል አማራ ተመልሶ ስልጣን ተቀናቃኝ እንዳይሆን የማድረግ ፖሊሲ እየተከተለ እንዳለ ግልጽ ናቸው እና እኔ ጥሪ ማቅረብ ፈልጋለሁ። ምናልባት በጎንደር ስላለ ህዝብ እንደ አንድ ወገን ህዝብ እርስ በርሱ መባላቱ፣ ህዝብ እርስ በርሱ መዋጋቱ ዛሬ ማንንም ህዝብ አይጠቅምም። የዚህ ግጭቶች መንስኤና የዚህ ግጭቶች ቀንሳሽ ገዢዎች፣ የዘመኑ ገዢዎች ናቸው እና እነኝን ህዝቦች መለየት አለባቸው። ህዝብ ለህዝብ ደግሞ በነጻ ተዋይቶ ችግሮችን መፍታት መቻል አለበት። አይ ቲንክ ከቲፒኤልኤፍ ስልጣን የሚቋጠሩ በፊት ለብዙ መቶ ዓመታት ወይም ለሺህ ዓመታት አብረው የኖሩና ችግሮችን በራሳቸው ባህልና ዘዴዎች እየፈቱ ያሉ ህዝቦች ናቸው። ወደዛ መመለስ አለባቸው መሰለኝ። በነገራችን ላይ ጸረ ሰላም የሚለው ዘፈን ሁልጊዜ በመንግስት ይሰማል። እውነት ለመናገር ህዝብን ሰላም የነሳው ጸረ ሰላም የሆነ ኃይል የተደራጀ የመንግስት ኃይል ነው። ዛሬ ኢትዮጵያ ውስጥ የሴኩሪቲ በጀቱ ከምንም በላይ የሆነ እያንዳንዱን ሰው የመቋጠር ያህል ጥር እያደረገ ያለ መንግስት፣ አንድ ላምስት እያደራጀ ያለ መንግስት፣ ህዝብ በፍርሀት እንዲኖር ያደረገ መንግስት ነው። ጸረ ሰላም መንግስት ዛሬ። እና ጥያቄ ለምረት እኔ ይሄ ህዝብ የራሱን ችግር በውስጡ እንዲፈታ ጥሪ አድርጋለሁ። እሺ አመሰግናለሁ ዶክተር በያና ሶባ የመጨረሻ ጥያቄ ልጠይቅና ይሄ የመጨረሻው ጥያቄ መፍትሄ እንድትጠቁሙም ይረዳል የሚል ግምት አለኝ አንድ ሁለት ጥያቄዎች በኢሜል የላኩልን አለ ኪሮስ ነኝ ያሉ ከአክሱም የላኩልን የማስተር ፕላኑ ቀውስና ዘላቂ መፍትሄው ብለው ነው ሀሳባቸውን የሰጡት ኢትዮጵያ ሶስት ወይንም አራት ርዕሳነ ከተሞች ሊኖሯት ይገባል። አዲስ አበባ የፖለቲካ ዋና ከተማ ብቻ ልትሆን ይገባል። ስለዚህ የቢዝነስ የንግድ፣ የኢንዱስትሪ፣ የባህል ወዘተ የተባሉ ሌሎች ከተሞች ሊመረጡ ይገባል። ይህ አሰራር የአዲስ አበባን ከመጠን በላይ መለጠጥ ከማስቀረት ባሻገር ለሌሎችም ሕዝቦችና ከተሞች የማደግ ፍትሐዊ ክፍፍል ከመፍጠር አኳያ ትልቅ አስተዋጽኦ ያደርጋል። ስለዚህ የሀገራችን ሀብት በአንድ ከተማ ውስጥ ማሽከርከርም ይቀራል ነው የሚሉት አቶ ኪሮስ። እንዲሁም ደግሞ ለአቶ ሳተናው አሊ የሚሉት ቀደም ብሎ እሳቸው የጠየቋቸውን አንዳንድ ቋንቋ ላይ የተመሰረተ አከላለል ችግር አለው ከሚለው ጋር አስታከው ሌላም በዓለም ላይ ቋንቋን መሰረት ያደረገ አከላለል ፌዴራሊዝም ያላቸው አገሮች ቢኖሩ ቢጠቅሱልኝ ነው የሚሉት እና የሁለቱን አያይዘው፣ መጀመሪያ እስቲ ስለ አዲስ አበባና ስለ ሌሎች ከተሞች የተነሳውን ወደ አቶ ይልቃል ልመለስ። እሺ፣ እንግዲህ ይሄ ምናልባትም ጥያቄው የቅንጦት ጥያቄ ነው የሚመስለው እውነቱን ለመናገር ምክንያቱም መንስኤው እሱ አይደለም እኮ። አሁን ማስተር ፕላኑን የሚቃወሙ ሰዎችም ቢሆኑ እኮ አዲስ አበባ አትስፋፋል አሉ። ወይም ተፈጥሯዊ የሆነውን ከገጠሬነት ወደ ከተሜነት ያለውን እድገት እንግታውም አይደለም። እንግታ ቢባልም የሚቻል ነገር አይደለም። አሁንም ባለው ሁኔታ አዲስ አበባ የኗሪዎችን ማህበራዊ እና ኢኮኖሚያዊ ችግሮች ፈታ የምትኖር ከተማ አይደለችም። ስለዚህ አዲስ አበባ በሂደት ውስጥ መስፋፋቷ ተፈጥሯዊ ነው፣ የማይቀርም ነገር ነው። ነገር ግን ያ ሲደረግ አንደኛ ረዘም ያለ ጥናት ተጠንቶ፣ ሁለተኛ በዛ ሂደት ውስጥ ተጎጂ የሆኑም ሰዎች እና ከዛ የሚነሱ ሰዎች ከሆኑ አግባብ ያለው ትክክለኛ ካሳና የኑሮ ዋስትና ተሰጥቷቸው እንዲሆን የመጀመሪያ ተጠቃሚም ሆነው ለእነሱ እንዲደረግ መደረግ አለበት ነው እንጂ እኔ ማስተር ፕላኑ በሙሉ አዲስ አበባ አትስፋ ብሎ የተቋወመ ሰው የለም። ሌላው ሌሎችም ከተሞች እንዲያድጉ በሌሎች ሁሉ ኤክስፐንስ አዲስ አበባ ብቻ አትደግ ወደ ሌሎችም እድገት ይሰራጭ እና ፍትሃዊ የሆነ የከተሞች እድገት ይኑር የሚለው የተለያየ ዘዴና ስልት ሊኖረው ይችላል። ባለሙያዎች በሰፊው አስተያየት የሚሰጡበት ጉዳይ ነው። አሁን ግን ችግሩ የኢህአዴግ መንግስት መጀመሪያውንም በማስተር ፕላን እየተመራ አይደለም። መሬት ለመሸጥና ለመቸብቸብ ሲል ያደረገው ነገር እንጂ። አስፋልት ሳይመረቅ እኮ መልሶ አፍርሶ የባቡር መንገድ የሚሰራ ነው እኮ። ለመብራት የሚሰራው ነገር እኮ ሌላ። በውሃ የተቆፈረውን መንገዱን እንዲህ የሚያደርጉት ሰዎች ናቸው እኮ ራሳቸው የሰሩት እና አገሩ በትክክል መስመር ባለው መንገድ ይሂድ ቢለው ሳይሆን ለተንዛዛ ቢሮክራሲያቸውም፣ ለራሳቸው ሙስናም ሲሉ መሬት ለመሸጥ የመሬት መሸጥ ወልፋቸው ያደረገው የዲሞክራሲያዊ ያልሆነ አሰራርና ፍጹም ፋሽስታዊ መሆኑ እንጂ የአማራጮች መጥፋት አይደለም። አሁን የተፈጠረውን ችግር የፈጠረው እና ይሄ ነገር ህዝብ የስልጣን ባለቤቱ ነው። ባለሙያዎች ሁሉ በየችሎታቸው ለዛ ስራ አስፈላጊውን ነገር እያዋጡ ከሄዱ እኔ ያንን ነገር ለመፍታት አሁን ለኢትዮጵያ ባለሙያዎች ከባድ ነገር ሆኖ ምርጫ ጠፍቶ ሀሳብ ጠፍቶ አይደለም ችግሩ ያለው፣ ሁሉንም ጨምድዶ የመቆጣጠርና በሀብት ራስ የሚፈልጉትን ወገን ለማበልጸግ የሚደረግ በስልጣን ለመቆየት የሚደረግ ኢዲሞክራሲያዊ አሰራር መሆኑ ነው ትልቁ ችግርና በሌለ ነገር ላይ ብዙ ባንደክም የሚል አስተያየት ነው ያለኝ። እንግዲህ ከውይይታችን አዝማሚያ ዶክተር በያና ሶባ የተለየ አመለካከት ያለት አይመስለኝም እና አቶ ይልቃል ባሉት ላይ ጊዜ ለመቆጠብ አቶ ሳተናዋሊ ቋንቋን መሰረት ያደረገ ፌዴራሊዝም ምሳሌ ስጡኝ፣ ይላሉት ሌላ አንድ አድማጭ ቴዲ ጎዳናው የተባሉ ደግሞ የላኩት አሉ። ለምሳሌ ስዊዘርላንድን ጠቅሰዋል። እሱን በምሳሌ ይጥቀሱልንና ወደ ማጠቃለያ እንሂድ። በጣም ጥሩ፣ በጣም አመሰግናለሁ። እያንዳንዱ ሀገር በጣም የተለየ ባህሪ አለው፣ የተለየ ታሪክ፣ የተለዩ ሁኔታዎች አሉት። አገሮች በሙሉ አይመሳሰሉም። እንግዲህ የአንድ አገር አስተዳደር ስርአት ሲነደፍ በአገሪቱ ውስጥ ያሉትን ችግሮች፣ የፖለቲካ ጥያቄዎች፣ የህዝብ ፍላጎቶች ለማሟላት ነው። የእድገት የኢኮኖሚ ወደ ተርፈን መጀመሪያ ደረጃ ይሄ መታየት አለበት። ኮፒ ማድረግ አይደለም ለማለት ብዬ ነው። በትክክል ቋንቋን መሰረት ያደረገ ረዥም የሚያለው በጣም ስቴብል የሆነ የሰከነ ፌዴሬሽን በአለም የመጀመሪያው ተጠቃሽ ስዊዘርላንድ ነው። ስዊዘርላንድ ፈረንሳይኛ የሚናገሩ ህዝቦች አሉበት፣ ጀርመንኛ የሚናገሩ ህዝቦች አሉበት፣ ጣሊያንኛ የሚናገሩ ህዝቦች አሉበት። ወደ ስድስት የአስተዳደር ዩኒት ያሉት ፌዴሬሽን ነው። የራስ አስተዳደርም ሙሉ በሙሉ የተገበረበት ሀገር ነው። የጋራ አስተዳደርም በሚገባ የተገበረበት ሀገር ነው። የዴሞክራሲና የህግ ባህል የረዥም ጊዜ ያላቸው ነው። የስዊዘርላንድ ፕሬዚደንሲ እንኳን በፌዴሬሽኑ አባላት መካከል ይዞራል። አንዴ የአንድ ጀርመን ከሆነ ሌላ ጊዜ ፍሬንች ተናጋሪ፣ ሌላ ጊዜ ኢታሊያን ተናጋሪ እና ጥሩ ምሳሌ ነው። ግን ስዊዘርላንድ ስዊዘርላንድ ነው። በቋንቋ ላይ የተመሰረተ ፌዴሬሽን መመስረቱ ስዊዘርላንድን የችግር አገር አላደረገውም። እንዲያውም በጣም የበለጸገ በጣም የሰከነ አገር አድርጎታል። በብዙ የዓለም ፖለቲካዎችም ራሱን የቻለ ነጻ አቋም ያለው መንግስት ነው። ጥሩ ምሳሌ ነው ማለት ይቻላል። እና በመሰረቱ ደግሞ ኢንዲያም እንዲሁ ተመሳሳይ በጣም ትልቅ ቢሊዮን ህዝብ በተመሳሳይ ፌዴሬሽን ተደራጅቶ ነው ያለው እና እኔም የምለው ሌሎችን ሀገሮች እንደዚህ ማለት እንችላለን። በኢትዮጵያ ውስጥ ያለን ሁሉ ራሱን መጠየቅ አለብን። ምን ስርዓት ነው የሚበጅን ያሉትን ችግሮች የሚፈታ የጋራ አስተዳደርን ጥያቄ የሚፈታ ሰላምን፣ ዲሞክራሲን ፍትሀዊ የሆነ ስርዓት እንዴት ነው የምንገነባው የሚለው ጥያቄ ላይ ነው እና የራሳችን መጠየቅና እኛን የሚበጅ ስርዓት መገንባት ያለብን። እኛ የወያኔ ፌዴሬሽን ትክክል ነው የሚል አቋም የለንም፣ ግን አገሪቷን በፌዴሬሽን ወደ ማዋቀሩ ብሄሮች ላይ ወደ ተመሰረተ ፌዴሬሽን ለማዋቀር የተጀመረው እርምጃ ትክክል ነው ብለን ነው የምናየው። ትልልቅ የፌዴሬሽን ይዘቶች ዴሞክራሲያዊና ህጋዊነት ዘሩር ወፍሎ መኖር መኖር ያስፈልጋል። እነኝህ ከሌሉ ምን የምን የራስ ገዝ ነው? አምባገንነት ባለበት አገር ውስጥ ምንም ስለ ፌዴሬሽን አይወራም። ምናልባት የማጠቃለያ ሀሳብ ከአቶ ይልቃል ልውሰድና እኔም አንድ የማጠቃለያ እንትን አለኝ መጨረሻ። እሺ አጠር አጠር አድርጋችሁ ስጡኝና፣ እሺ አቶ ይልቃል አሁን እንግዲህ የዚህ ሁሉ ነገሮች መነሻና ስር የሰደደው ምክንያት የሚመስለኝ የሚመስለኝን ህዝብ የስልጣንና የአገሩ ባለቤት አለመሆኑ ነው። አሁን ባለንበት ሁኔታ የመድበለ ፓርቲ ስርዓትና የዜጎች የስልጣን ባለቤትነት ኢትዮጵያ ውስጥ የማይታሰብ ነገር ሆኗል። ስለዚህ በኢትዮጵያ ውስጥ መጀመሪያ መሆን ያለበት ትግል የሚሆነው ከአምባገነን አገዛዝ ወደ ዲሞክራሲ መሄድ ነው። ያ ደግሞ የህዝብ አስተዳደር እንዲኖር ከሆነ ደግሞ ህዝብ የስልጣን ባለቤት እንዲሆን ካስፈለገ ህዝቡን ለወሳኝ መሆን አለበት አሁን በያዘው ሁኔታ የኢትዮጵያ ህዝብ ደም እየከፈሉ ነው የኢትዮጵያ ወጣቶች ታሪክ አይረሳቸውም እኛም በፖለቲካ ውስጥ ያለን ሰዎች በእነሱ ፊት የቆምን ሰዎች የሞቱበትን ነገር እና ለኢትዮጵያ ነጻነት ያደረጉትን ነገር ሁሉ እስካሁኑ ሰዓት ሁሉ የሚያደርጉት ነገር የሚከበር ነገር ነው ነገር ግን ይሄ የሚያበቃበትን ነገር ማብቃት የሚችለው ህዝብ የስልጣንና የአገሩ ባለቤት ሲሆን ስለሆነ ሁላችንም የፖለቲካ ሀይሎች ባለን የፖለቲካ አመለካከት ፓርቲ ፖለቲካ ለማድረግም ሆነ ሌሎች አማራጮቻችንን ለማምጣት ካስፈለገ መጀመሪያ ህዝብ የስልጣን ባለቤት መሆንና አገሪቷ በህግና በስርዓት መመራት አለባት እና በዚህ ሂደት ውስጥ ደግሞ በተለያዩ ቁርሾዎች እና በተለያዩ ነገሮች ሳይሆን መጀመሪያ አገራችን የምንጠብቅበትና ህጋዊ ስርዓት የምናኖርበትን ነገር ሰርተን ከዛ በኋላ የፖለቲካ አስተሳሰባችንና ልዩነታችን በሀገራችን ላይ የምናደርገው ነገር መሆን አለበት። አሁንም ለሞቱት ነፍሳቸውን በገነት ያኑርልን፣ ኢትዮጵያ ህዝብም እንዳይረሳቸውና ትግሉን ለዲሞክራሲ የሚያደርገውን አጠናክሮ እንዲቀጥል ነው ያለኝ አስተያየት። አመሰግናለሁ። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት። ዶክተር በያና ሶባ፣ አመሰግናለሁ። እኔ በጣም ስማማለው። ጥያቄው ዛሬ ህዝብን የስልጣን ባለቤት የሀገር ባለቤት የማድረግ ጥያቄ ነው። ለዛ እንታገል። ሌላው ለአንሳ መፈለገው ጉዳይ መንግስት ጨቋኝ ከሆነ መንግስት የህዝብን መብት የሚረግጥ ከሆነ ህዝብን የማያዳምጥ ከሆነ በዚህ መንግስት ነኝ በሚለውም ኃይል ላይ ማመጽ መነሳት የህዝቦች መሰረታዊ መብት ነው የሚለውን መሰረት እፈልጋለሁ። ሌላው ዛሬ የኦሮሞ ህዝብ የኦሮሞ ወጣቶች፣ የኦሮሞ ገበሬዎች በዚህ መንግስት ላይ ከፍተኛ ሰላማዊ ተቃውሞ እያደረጉ ናቸው። ሁሉም ኢትዮጵያ ውስጥ ያሉ ህዝቦች ተመሳሳይ ተቃውሞ ማካሄድ አለባቸው። በተለይ የአዲስ አበባ ነዋሪ ህዝብ ከኦሮሚያ ጋራ በጣም የተገናኘ ስለሆነ ኦሮሞ ሲጨፈጨፍ ኦሮሞ ሲገደል ጣይቶ ማየት የለበትም። አዲስ አበባ አካባቢ ያለ ኦሮሞ ከአጋዚ ወታደር የአዲስ አበባ ህዝብ ይቀርባል። ዛሬ ምርጫው አይዘር ከአጋዚ ጋር መቆም ወይም ከኦሮሞ ህዝባዊ ና ሰላማዊ ተቃውሞ ጉል መቆም ነው። የአዲስ አበባ ህዝብ ከኦሮሞ ወጣቶች፣ ከኦሮሞ ገበሬዎች፣ ከኦሮሞ ህዝብ ጋር ቆሙ፣ በጋራ እንታገል። ቅድም አቶ ይልቃል እንዳለው ህዝብን የስልጣንና የሀገር ባለቤት የማድረጉ ትግል ይቀጥል። ይሄ ካልተሳካ ሰላም በእኛ ሀገር ውስጥ አይኖርም፣ ነጻነት አይኖርም፣ ፍትህ አይኖርም፣ ጀስትስ አይኖርም። እሺ፣ ዶክተር በያና ሶባ እንደው አንድ ነገር አስረግጬ መናገር የምፈልገው እንደ ዓለም አቀፍ የራዲዮ ጣቢያ እንደ አሜሪካ ድምጽ ራዲዮ ቅስቀሳ ወይንም ማነሳሳት የጣቢያው ጥሪ ወይንም የጣቢያው ኃላፊነት እንዳልሆነ ልገልጽ እወዳለሁ። ቀደም ሲል የገለጹት አስተሳሰብ የእርሶና የእርሶ ነው። እሺ አመሰግናለሁ። የኦሮሞ ዴሞክራሲያዊ ግንባር ኦዲኤፍ የስራ አስፈጻሚ ኮሚቴ አባል እንዲሁም አቶ ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ስለሰጣችሁኝ ጊዜ በጣም አመሰግናለሁ። በአድማጮቼ ስም እግዚአብሔር ይመስገን። እኛም እናመሰግናለን። እኔም ለድሉ በጣም አመሰግናለሁ። መልካም ቀን። ትዝታን የሰማያዊ ፓርቲውን ሊቀመንበር አቶ ይልቃል ጌትነትና የኦሮሞ ዲሞክራሲያዊ ግንባር የስራ አስፈጻሚ ኮሚቴ አባል ዶክተር በያን አሶባን እኔም ላመስግንና ወደ ተከታዩ ቅንብር እናልፋለን። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ6080 እና በ15580 ኪሎ ኸርትዝ አጭር ሞገድ የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎሄርስ ላይ እንገኛለን። ስርጭቶቻችንን ከኦዲዮናው የምትከታተሉ አድማጮቻችን የስልክ ቁጥሮች ለውጥ አለ። አዲሶቹን ቁጥሮች እንድትጠቀሙ እናሳስባለን። ለካናዳና ለሌላው የአሜሪካ ሀገሮች 641 552 50 20 ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44330102288 ናቸው። ለቅርበታ ሀገሮቹን ጠቅስን እንጂ ሁለቱን ቁጥሮች በዓለም ዙሪያ የሚሰሩ መሆናቸውንም እንገልጻለን። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው ወይም ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን፣ አስተያየቶቻችሁን ብትሰጡ ይደርሰናል። ወደ እናንተም መልሰን እናቀርባቸዋለን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አቀናባሪዋ ብርሃን ኃይሉ ነች። ኢንሰርት ጋቢና ፕሮሞ ወደ ተከታዩ ዝግጅት እንሸጋገር። የኢትዮጵያና የሱዳን ድንበር ጉዳይ በአሁኑ ወቅት ጎንደር ውስጥ በተለያዩ ምክንያቶች የተነሱትን ግጭቶች ካባባሱት ነገሮች አንዱ የኢትዮጵያንና የሱዳንን ድንበር የማካለሉ ጥያቄ መሆኑ ይታወሳል። እናም ኢህአደግ የኢትዮጵያን መሬት ለሱዳን ሊሰጥ ነው፣ ሱዳን ያለ አግባብ የኢትዮጵያን ድንበር አልፋ ገብታለች፣ የሁለቱ አገሮች ድንበር ሰሞኑን ሊካለል ነው፣ በዚህም ኢህአደግ ሱዳን የወሰደችውን መሬት ሊያጸድቅላት ነው፣ ወዘተ እየተባለ መወራት ከጀመረም ሰንብቷል። ለመሆኑ በኢትዮጵያና በሱዳን ድንበር ላይ ያለው ወቅታዊ ሁኔታ ምን ይመስላል? አዲሱ አበበ ሁለት እንግዶችን አወያይቷል። ዶክተር አለማንተ ገብረስላሴ በቨርጂኒያ ዊልያሜን ሜሪ ዩኒቨርሲቲ የህግ ፕሮፌሰር፣ አቶ አዳነ አጣና የኢትዮ ሱዳን የድንበር ኮሚቴ አባልና በጉዳዩ ላይ በርካታ ጥናቶች ያቀረቡ ናቸው። ሁለቱ እንግዶች የሁለቱን አገሮች ድንበር በማካለል ረገድ አሁን ያለው ወቅታዊ ሁኔታ ምን ይመስላል? የአዲሱ መነሻ ጥያቄ ነው። አቶ አዳኔ ይጀምራሉ። አሁን በጠረፉ ያለው ሁኔታ እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለው። በኢትዮጵያና በሱዳን ጠረፍ አካባቢ የሱዳን ሰራዊት መጥቶ ሰፍሮ የኢትዮጵያን ድንበር እየተሻገረ የኢትዮጵያ ነዋሪዎችን አስተዳደሮችን ሁሉ እየጎዳ የሚመለስበት ሁኔታ አለ። በኢትዮጵያ በኩልም ደግሞ እንዲሁ ሕዝቡ የታጠቀ የሱዳኖችና ሰራዊት ላይ እንደዚሁ አጸፋ እርምጃ እየወሰደ እንደውም አልፎ አልፎ ወደ ሱዳንም እየገባ ቢሆን እርምጃ እየወሰደ ያለበት ሁኔታ ስለሆነ አሁን ትኩሳቱ ከፍ ያለ፣ ጠረፉ ሰላም ያጣ ጠረፍ ሆኗል። አሁን ባለበት ሁኔታ ላይ በኢትዮጵያ መንግስት በኩል በተለይ የኮሚኒኬሽንስ ሚኒስትሩ አይቀበሉትም። ኮሚሽኑ ስራውንም አልጀመረም፣ የመካለል ስራ እንደውም አልተደ እያደረገም ነው የሚሉት እና እስቲ አቶ ጌታቸው የሚናገሩትን እንስማ እና በዛ ላይ አስተያየት ሰጡኛላቸው ባይዞ ካለፉት ሰባት አመታት ውስጥ ብቻ በሚቀጥለው ወር ይካልላል የሚል መግለጫ በተለይ ውጭ ካሉ ተቃዋሚዎች፣ ሪጀክሽኒስት ተቃዋሚዎች ኢትዮጵያን ድንበር አሳልፍ አልሰጥ ነው የጎንደርን ድንበር አሳልፍ አልሰጥ ነው የሚል መግለጫ በየጊዜው ነው የሚሰጥ። አሁን የተለየ የሚያደርገው ነገር የለም። አሁን የተለየ የሚያደርገው ቀነ ቀጠሮ ሰጥተዋል። በወር ጊዜ ይካልላል ተብለዋል ነው የሚሉት። እንግዲህ እንደዚህ አይነቱን ውሸት ስቷስ አደጋው ምንድነው? ወሩ ይደርስና የሚካልል ነገር ሳይኖር ወሬው የሆነ ይቀራል ማለት ነው። ይሄ ጉዳይ ላይ በአጼ ኃይለ ስላሴ ጊዜ ዘመን ጀምሮ መፈታት አለበት ተብሎ በተደጋጋሚ በሁለቱ ሀገሮች የጋራ ኮሚሽኖች እየተጠና እየተንከባለል የመጣ ጉዳይ ነው። ከዚህ ውጭ ግን በዚህ ሳምንት በዚህ ወር የሚል ስምምነትም አልተደረገም። የጋራ ኮሚሽኑ የሚሰበሰብበት ቀነ ቀጠሮም አልተወሰነም። ሌላው ይቀር ወደ መሬት ተወርዶ ማካለል ይቀርነ በዚህ ላይ እስቲ አቶ አዳና የእርስዎን መልስ ምን ይላሉ? ለአቶ ጌታቸው አንደኛ፣ የእነሱ ተቃዋሚ የሆነው ሰዎች ወይም የኢትዮጵያ ጠርፍ ተደፈረ የምንለው ሰዎች እንዲህ ዝም ብለን ከመሬት ተነስተን መሬት ያለው መንግስት ይሰጥ ነው ብለን እኛ አናወራም። በመሰረቱ በራሳቸው ስልሳን በጠቅላይ ሚኒስትሩ በአቶ መለስ ዜናዊ በኋላም በአቶ ደመቀ መኮንን ይህ የሱዳን የጠየቀው መሬት የሱዳኖች ነው እና መሰጠት አለበት ያሉበት ሁኔታ አለ። በአንድ ወር የሚለው የመጣው ቁርጥ ቀን ከኛ ሳይሆን የሱዳኑ ምክትል ፕሬዚደንት ሰሞኑን አዲስ አበባ መጥተው ነበር ከጠቅላይ ሚኒስትር ኃይለ ማርያም ጋር ከተነጋገሩ በኋላ በሱዳን ትሪቡን የወጣው መግለጫ ምንድን ነው የሚለው፣ ከአንድ ወር በኋላ የሁለቱ መንግስታት የኢትዮጵያንና የሱዳንን ጠረፍ ለመከለል ተስማሙ ብሎ መግለጫ ወጥቷል። ይህንን የሱዳን ትሪቡን መግለጫ ደግሞ ጠቅሶ የራሱ የኢትዮጵያ መንግስት ልሳን የሆነው ዋልታ ኢንፎርሜሽን ሴንተር የሚባለው እሱም ዘግቦታል። እኛ ራሳችን ብድግ አድርገን ከአንድ ወር በኋላ ይሄ ነገር ሊሆን ያለበት ሁኔታ እያለን ሌላ አንድ የአድማጭ አስተያየት ደግሞ ላሰማችሁ። ትግራይ ቴሌቪዥን ሲያስተላልፍ ያየሁት ነገር ነው፣ በቴሌቪዥን ያየሁት በሱዳን በኩል እምባራክ የተባለ ቦታ ከሉግድ እልፍ ብለህ ነው። በጣም በጣም ሱዳን ጥሩ ስራዎች የነበሩበት ነው። በደንብ ነው የሚያውቀው። የነበርኩበት ያደኩበት ቦታ ነው፣ አካባቢ ሆመራ ነው። የሆመራ ሰው ነው እና እዛ ከእምበራኪት ሲያስተላልፎ አይቻቸው በኢትዮጵያ ቴሌቪዥን። እምባራኪት የሶዳን ነው። ሶዳን ጦር የነበርበት ነው። ልጉድ አ ከልጉድ ቦዲያ ወደ ገዳርፍ አካባቢ ስ ገና ባህር ሰላም ሳትሻገር ጦር ሰራዊቱ ግን እምበራኪት ነበር የሶዳን ጦር ሰራዊት። ላችሁ እንዴ የሱዳን ቦታ ነው መሬት ነው ተይዘ ያለ እንደ ተያዘ ተመስሎ ተሳኝ ግን ይሄ ነገር እንዴት እንደሆነ እንድትጠይቁ ብዬ ነው። እሰው መሬት ላይ ገብተን እንደሆነን አሳይቷል እና ይሄ መሬት የእኛ አይደለም ይላሉ አቶ አዳና። በዛ ላይ እኚሁ አድማጫችን የተናገሩት ምንድን ነው? ቦታውን ያውቁታል የተባለውን ቦታ በጣም ነው የማውቀው። ለብዙ ጊዜ ነው የማውቀው። እምባራኪት ማለት የሱዳን ነው፣ የኢትዮጵያ መሬትም አይደለም። ስለዚህ ኢትዮጵያውያን እዛ ላይ መግባታቸው ትክክል አይደለም ማለት ነው ሱዳኖች እንደሚሉት። ወይም አቶ መለስ የሚል መረጃም የለንም። እዛ ላይ ገብቶ እምባራኪት የኢትዮጵያ ሰው የገባበት ሁኔታ የለም። እኛ በሁለቱም በሱዳን በኩል ና እናጠባለን በኢትዮጵያም እናጠባለን። ሰውየው አድማጩ ምናልባት ትንሽ ተሳተ ይመስለኛል እንጂ በኢትዮጵያም ደረጃ ቢሆን አምባራኬት የገባ ሀይል የለም። በቴሌቪዥን ታየ ነው የሚሉት እሳቸው። እሺ እንግዲህ ቆራጠው አቅርቦት ሊሆኑ ይችላሉ። ራሳቸው ሲፈልጉ እንደፈለጉ ስለሚያቀብት ካልሆነ በተጨባጭ ባለን መረጃ የኢትዮጵያ በኢትዮጵያ በኩል ወደ አምባራኬት የገባ የለም። ፕሮፌሰር አለማንተ ወደ እርስዎ ጉዳይ በተለይ ልምጣ። እርስዎ ጥናት እንዳደረጉ ጉዳዩም በደንብ እንደተከታተሉ ሰምቻለሁ፣ ከእርስዎም ትረድቻለሁ። ቀደም ሲል አንደኛ የጥናቶ ውጤት ምንድን ነው? ሁለተኛ ከዚህ ጥናት አኳያ ምናልባት የኢትዮጵያ መንግስትም ሆነ የኢትዮጵያ ሕዝብ ሊከራከሩ የሚችሉባቸው የሕግ ነጥቦች ይኖራሉ ወይ? በጣም አመሰግናለሁ አቶ አዲሱ እንደውም ለምን ለማጥናት ወሰኑ ለምን አነሳሳው ከሚል ልጨምርበት። እንደውም ይህም ጥናት እንድገባበት የገፋፋይ ምክንያት በሁለት ሰባት እንደ ፈረንጆች አቆጣጠር አቶ መለስ ዜናዊ ለኢትዮጵያ ፓርላማ ያደረጉት ንግግር ነበር። ኢትዮጵያኖች የሱዳንን መሬት የእኛ ነው ይላሉ፣ የራሳቸውንም የእኛ ነው ይላሉ፣ ሁለቱንም ማለት ነው ብለው ተናገሩ። ኢትዮጵያኖች የሱዳንን መሬት አይደለም የኛ ነው የራሳቸው የሆነውን መሬት ነው የእኛ ነው የሚሉት። እና የሀገር መሪ ሆነው ለኢትዮጵያ ጠበቃ በመቆም ፋንታ ለሱዳን መንግስት የቆሙ መስለው ታይተዋል፣ በዛ ንግግራቸው ማለት ነው። እና ይሄ ነገር በጣም ስለገረመኝ ስላሳሰበኝ ወደዚህ ጥናት ውስጥ ገባሁ። በጥናቴ ያገኘ ውጥ ውጤት ምንድን ነው? እርግጥ ነው አጼ ምኒሊክ በጊዜው የነበሩት ንጉሥ እሳቸው ናቸው። ከእንግሊዝ መንግስት ጋር ሱዳንን እንግሊዝ በሚያስተዳድርበት ጊዜ ውል ተፈራርመዋል። ያ ውል የሚያሳየው ካርታ አለ፣ አብሮ የተጨመረ ካርታ አለ ከውሉ ላይ አንድ የሆነ ቀይ መስመር ያሳያል። ከኦምሃጀር አንስቶ እስከ ታች እስከ ሩዶልፍ የሚባለው ባህር ድረስ የሚወስድ መስመር አለ። በውሉ መሰረት ሁለቱ መንግስታት አካላይ ቡድን መርጠው የክልሉን ውጤት ለነገስታቶቻቸው፣ ለሁለቱ አገር መሪዎች አቅርበው ካጸደቁ በኋላ ይሄን የጸደቀውን የክልላ ስራ ለህዝባቸው እንዲገልጹ ያስገድዳል። ውሉ ህግ ነው እና ያ ህግ አልተፈጸመም። የሆነው ምንድን ነው? እንግሊዞች በገዛ ፈቃዳቸው የሆነ ሻለቃ ግዌን የሚባል ሰው እንዲከልል አድርገው ከእንግዲህ ወዲህ የኢትዮጵያ ወሰን እና የሱዳን ወሰን ይህ ነው በሚል እሱ ያቀረበው ሪፖርት አለ ስለ ክልላው ማለት ነው። እኛ ምን ነው ምንድን ነው? በውሉ መሰረት በሁለቱ ወገኖች በኢትዮጵያና በሱዳን መካከል ሁለት አካላዎች ከሁለቱም ወገን ወጥተው እነሱ ያካለሉት ነው እንጂ የሚጸናው አንድ ወገን ብቻ የከለለው ኢትዮጵያን ሊገዛት አይገባም። ይሄ መቼም እንደምናውቀው ሁሉ ለራስ ሲቆርሱ አሳንሱ ይባላል። ያኛው ወገን ሲከልል ለራሱ እያደላ ነው የከለለው እና ይሄንን ከወያኔ መንግስት በፊት የነበሩት ነገስታት በሙሉ ሙሉን ይቀበላል። ግን ያ ሻለቃ ጉዌን የሚባል በግሉ በራሱ ያደረገውን የማካለል ስራ ግን የኢትዮጵያ መንግስት ተቀብሎት አያቅም። የኢትዮጵያ መንግስት ከዚህ በፊት ተቀብሎት ነበር በሚል በሀሰት የተነገረ ነገር አለ። አሁንም ለወደፊት አጨቃጫቂ ሆኖ የሚቆየው ነገር ይህ ነው እና እንደ ህጋዊ መከራከሪያ ምን ይሆናል የኢትዮጵያ መከራከሪያው ነጥብ ውሉ አልተፈጸመም ነው። ዋናው ነገር ውል ማለት አሳሪ ነገር ነው፣ ህግ ነው። በተለይ በዓለም አቀፍ ህግ ሁለት እና ሶስት ምንጮች አሉት። አንደኛው ምንጭ ውል ነው። ህግ ከወጣ በኋላ ህጉ መፈጸም አለበት። አልተፈጸመም ያ ነው የምንለው። ግን እንደው ለሁለታችሁም ምናልባት አቶ አዳና የበለጠ ይመልሱልኝ በኋላ ምንድን ነው ምክንያቱ? ይሄ ለምንድን ነው የኢትዮጵያ ከሆነ የኢትዮጵያ የማይሆነው የኢትዮጵያ መንግስትስ የኢትዮጵያ መብት ለምንድን ነው ለማስከበር ያልፈለገው እናንተ እንደምትሉት ማለት ነው። እድሉ ከተሰጠኝ አቶ አዳነች ግልጽ ይመስለኛል። ማንም ሰው እንደሚያውቀው አሁን ስልጣን ላይ ያለው መንግስት በተለይ ያው ኮሊሽን የሚሉት እነሱ፣ ሱዳን በኢትዮጵያ ላይ በጣም እጅግ በጣም ባለውለታው ነው። ማንም ሰው የሚያውቀው ነው። ወያኔዎችም ራሳቸው የሚክዱት አይደለም። ሱዳንም ራሱ ሳያፍር አናፌ የሚባለው አምባሳደሩም ይሄ መንግስት የተቋቋመው ካርቱም ነው ነው ያለው። አይተው ከሆነ ጋዜጣ ላይ ይሄ መንግስት የተቋቋመው እኮ በእኛ በኩል ነው። ሌላው ደግሞ ደግሜ ላነሳ የምፈልገው ምንድን ነው ይቅርታ አቶ አዳነ፣ ሰዓታችን እየገፋ ስለሆነ፣ ደግሞ እርሱ የሚያነሱ ነጥብ ይኖራል፣ ፕሮፌሰር አለማንተ የሚያነሱ ነጥብ ይኖራል፣ እኔም ጥያቄዎች አሉኝ። ሰኞ ሁለተኛውን ክፍል እንድንቀጥል የሁለታችሁንም ፈቃድ እጠይቃለሁ። እግዜር ይስጥልኝ። ዶክተር አለማንተ ግብረስላሴን፣ አቶ አዳነ አጣናንና አዲሱን አመሰግናለሁ። ተቃውሞን የመግለጽ ነፃነት ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን አለመረጋጋት የቀሰቀሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ በዓለም አቀፍ ሕግጋት የተፈቀደ ተፈጥረዋል ወይም እየተፈጠሩ ናቸው የሚባሉ ጥፋቶች ካሉም ደግሞ በሕግ አግባብ ሊታዩ የሚችል የተቃውሞ አቀራረብና መብትም ነው ሲሉ የሕግ አስተማሪና ተመራማሪው አቶ ጸጋይ ረጋሳ ሐራርሳ ከቪኦኤ ጋር ባደረጉት ቃለምልልስ ተናግረዋል። ጽዮን ግርማ ነች አቶ ጸጋይን ያነጋገረቻቸው። አቶ ጸጋይ ረጋ ሳራርሳ የህግ አስተማሪና ተመራማሪ ናቸው። በአውስትራሊያ ሜልበርን ይገኛሉ። ከሜልበርን የህግ ትምህርት ቤት በህገ መንግስት ህግ በቅርቡ የዶክትሬት ዲግሪያቸውን አጠናቀዋል። በትናንትናው ምሽት ውይይታችን መንግስት በኦሮሚያ ክልል ከተሞች እየተካሄዱ የሚገኙ ሰልፎችንና ሰልፉን ተከትለው የተከሰቱ ድርጊቶች ሽብር ናቸው ይላል። እርስዎ እንደ ህግ ባለሙያነቱ እነዚህ ተግባራት የሽብር ናቸው አይደለም በሚል ለቀረበላቸው ጥያቄ በሰጡት ምላሽ ነበር የተጠናቀቀው። ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶች ይሁን በሀገር ውስጥ ህግ ጋት አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ ያስብል። ሰዎች መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ። ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል። እንዴት ለሚለው መልስ ይሰጣሉ። አደባባይ ወጥተው ተቃውማቸውን ሲያሰሙ ምን ምላሽ ጠብቀው ነው? አንድ መንግስት ባለበት አካባቢ የመንግስትና የዜጎች ግንኙነት ሰላማዊ ከሆነ ጥሩ የመንግስትና የዜጎች ግንኙነት ካለ ሰላማዊ ሰልፍ ሲወጣ በመሰረቱ የታማኝነት የሎያልቲ ምልክት ነው። ምን ማለታቸው ነው? በእንደዚህ ያሉ ሰልፎችና ግጭት ለሚጠፋው የሰው ሕይወትስ ማን ነው የሚጠየቀው? እንዴትስ ነው የሚጠየቀው ለሚሉና ሌሎች ጥያቄዎች የሚሰጡትን ምላሽ ይዤ የፊታችን ማክሰኞ ምሽት ቀርባለው። ጽዮን አመሰግናለሁ። እንግዲህ ማክሰኞ ከእንግዳሽ ጋር እንጠብቅሻለን። የተከበራችሁ አድማጮች፣ ዛሬ ቀደም ሲል እንደገለጽኩት የሙዚቃ ቃና ባይኖረንም ጽዮን ለመሰናበቻ ስትል የዊትኒ ሂውስተንን የገና ዝማሬ ዋን ዊሽን ጋብዛናለች። እስከ ማጠቃለያው ከዊትኒ ጋር እንተዋችሁ። open fire check well, Frost snipping at your nose mm. Your tight like carols being sung by a choir and folks dressed up like Eskimos oh የማጠቃለያ ዜና አሰማለሁ። በኢትዮጵያ ኦሮሚያ ክልል የተነሳው አመፅ እጅግ እንዳሳሰባት ዩናይትድ ስቴትስ ገልጣ በዚህም የሰዎች ህይወት እንደጠፋ የውጭ ጉዳይ ሚኒስቴር መግለጫ አመልክቷል። መግለጫው መንግስት ተቃዋሚዎችን ሊፈቅድ እንደሚገባ ወይም የተቃውሞ እንቅስቃሴዎችን መፍቀድ እንዳለበት፣ ተቃዋሚዎቹም ደግሞ ከአመፅ በጸዳ መልኩ ሰላማዊ እንቅስቃሴ እንዲያደርጉ ይጠይቃል። ሶማሊያ መዲና ሞቃዲሾ ውስጥ የደረሰ ፍንዳታ በሲቪሎች ላይ የሞት አደጋ እንዳደረሰ የኬንያ ማይቅርታ የሶማሊያ ፖሊሶች አስታውቀዋል። ዩናይትድ ስቴትስ በሰው ሰራሽ ደሴቶች ላይ ቢ52 አውሮፕላን በማብረር ትንኮሳ ፈጽመብኛለች ትላለች ቻይና። የሰው ሰራሽ ደሴቶች ሉዓላዊነት የግሌ ጉዳይ ነው ነው የምትለው ቻይና። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኀይሉና በሌሎቹም ባልደረቦች የስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና ደሩ። This program has come to you from the Voice of America, Washington.